በቅርቡ የተካሄደውን የአንጎላ ብሔራዊ ምርጫ በስርዓት የተካሄደና ሰላማዊ ነበር ሲሉ ታዛቢዎች አወደሱ። ተቃዋሚዎች ግን ምርጫው ተጭበርብረዋል እነርሱ በነጻ አካል አስቆጠረው የተለየ ውጤት አግኝተዋልና እንደገና ውጤቱ ይቆጠር እያሉ ነው። ኦፊሴላዊ ውጤት አገሪቱን ለረጅም ዓመታት ለገዛው ፓርቲ ድል ያጎናጸፈ ሲሆን ውዝግቡ ግን በአርባ ዓመታት ውስጥ ለመጀመሪያ ጊዜ የተመረጡት አዲስ ፕሬዚዳንት ምርጫ ላይ ሊያጠላ ይችላል ተብሏል። አኒታ ፓውል ከሉዋንዳ ያጠናቀረችውን ትስታ ብላቸው ይዛ ቀርባለች። በ በአስርተ ዓመታት ውስጥ ለመጀመሪያ ጊዜ የተመረጡት የአንጎላ ፕሬዝደንት በጣም ብዙ ስራዎች ከፊታቸው ተደቅነዋል። በኢኮኖሚ ግሽበት የደቀቀች ንቅዝናና ሙስና ለዘመናት የተንሰራፋባት በዚህም ምክንያት የሀብታምና የደሃው ህዝቧ ኑሮ ከማናቸውም አገር ሲወዳደር እጅግ የተራራቀ የሆነበት አገር ነው የተረከቡት። ይብሱኑ ደግሞ ዋናው የአገሪቱ የውጭ ምንዛሬ አምጪ የሆነው የነዳጅ ዋጋ መውደቁ ተመራጭ ፕሬዚደንት ተመራጭ ፕሬዝዳንት ጃው ሎራንስ ሀገራቸውን ከወደቀጭበት ማጥ የሚያወጡበትን ዘዴ ውስን አድርጓል። በምርጫው ከተወዳደሩ አምስት ፓርቲዎች አራቱ በብሔራዊ ደረጃ ከተነገረው ድምፅ በላይ ነው ያገኘ ነው በማለት ውጤቱን መቃወማቸው ፕሬዝደንቱ አገኙ የተባለውን ድል አጠያያቂ አድርጓል የሆነ ሆኖ ግን የሎራንሶ ፓርቲ ፖፑላር ሙቭመንት ኦፍ አንጎላ የብዙሐኑን ድምፅ እንዳሸነፈ የሚክድ የለም ተመራጩ ፕሬዝደንት ለ 38 ዓመታት ስልጣን ላይ ከቆዩ በኋላ የለቀቁትን ፕሬዝደንት ሆሴ ኤድዋርዶ ዶሻንቶሽን ነው ለመተካት ዝግጅት የያዙት ተቀናቃኛቸው የዩኒታው መሪ አይዛክ ሳማኩ ግን ሎራንሶ በፍትሃዊ መንገድ አይደለም ያሸነፉት፣ ይላሉ ይህ ውጤት ይህ ውጤት አሉ ሰማኮ። ከአሁን ቀደም እንደ አውሮፓ አቆጣጠር በ2012 የነበረው ምርጫ ውጤት ጋር ተመሳሳይ ነው። የአንጎላ ተቃዋሚ ቡድኖች ያለፈው ወር ምርጫ ከጅምሩ ነው የተበላሸው፣ ይላሉ ከምርጫ ምዝገባው ጀምሮ ሂደቱና ቆጠራው ትክክል አይደለም ነው የሚሉት። ሆኖም ምርጫውን የታዘቡ ሰላማዊና በስነ ስርዓት የተካሄደ ምርጫ ነው ነው ያሉት። ላለመሆኑም ተቃዋሚዎች እስካሁን አሳማኝ መረጃ አላቀረቡም። የአንጎላ ፖለቲካ ተንታኝ ፖላ ክሪስታ ራኬ የኦክስፎርድ ዩኒቨርሲቲ ባልደረባ ናቸው። የአገሪቱ ተቃዋሚዎች የሚያቀርቡትን ክስ እንደ ኬንያው ከፍተኛ ፍርድ ቤት የአንጎላው ከፍተኛ ፍርድ ቤት ተቀብሎ ይፈርድላቸዋል ማለት የማይታሰብ ነው ይላሉ። ለዚህም ምክንያቱ የአንጎላ ሕገ መንግስታዊ ምክር ቤት ለገዢው ፓርቲ ታማኝ በመሆኑ እንደሆነም አይሸሽጉም። ያ ለተቃዋሚዎቹ ምንም ምርጫ አይሰጥም። በምክር ቤቱ ያገኙትን መቀመጫ አንወስድም ማለት ወይም ሕዝባዊ ተቃውሞ ማካሄድ ይኖርባቸዋል። ይህ ደግሞ መንግስት ካሁን በፊት የተካሄዱን ተቃውሞዎች በጭካኔ መቅጣት ልምድ ስላለው ላያዋጣ ይችላል ነው የሚሉት። ጥሩ የሚሆነው ስትራቴጂ ተቃዋሚዎች ባለፉት ሶስት ምርጫዎች በእያንዳንዱ አስር በመቶ የህዝቡን ድምፅ እያጣ የሄደውንና በሙስናና በምዝበራ የሚከሰሰውን መንግስት ውሳኔ ተቀብሎ ቀስ በቀስ ከስሩ መገዝገዝ ነው ይላሉ። በሁለቱም መንገድ ብናይ ተቃዋሚዎች ጥንካሬያቸው ጨምሯል። ወደፊት ለመቀጠል ግን ስትራቴጂያቸው መቀየር አለባቸው። ምክንያቱም በሚቀጥለው ምርጫ ኤምፒኤልኤ ያለው ቁጥጥር እየላላ ይሄዳል። አንጎላ በዚህ ምርጫ መስቀለኛ መንገድ ላይ ናት። ይህ ጊዜ ለአንጎላ ታሪካዊ የመሸጋገሪያ ጊዜ ነው። ሆኖም የአንጎላ ተቃዋሚዎች ፓርቲ ጣምራ ቃል አቀባይ ሊንዶ ቲቶ እንደሚሉት ገዢው ፓርቲ የምርጫ ኮሚሽኑ ተቃዋሚዎችን ጆሮ ዳባ ልበስ እንዲል በማዘዝ የራሱን ስትራቴጂ ቀጥሏል። ብዙ አንጎላውያን ግን እስከ ዛሬ ድረስ ለረጅም ዓመታት የገዙት ሆዜ ኤድዋርዶ ዶ ሳንቶሽ በሕይወት እያሉ ስልጣን አይለቁም የሚል እምነት ስለነበራቸው ምንም ቢሆን ምን በአገሪቱ ዲሞክራሲያዊ ለውጥ ሊከሰት ይችላል የሚል ተስፋ አላቸው።